of a man. ማዕከላዊ ሶማሊያ ውስጥ ቁልፍ የሚባል ወታደራዊ መደብ ይዞ የቆየው የኢትዮጵያ ጦር ያለ አንዳች የቅድሚያ ማስታወሻ አካባቢውን ጥሎ ትናንት መውጣቱን የኤልቡር ከተማ ነዋሪዎችና የከተማይቱ አስተዳዳሪ ለቪኦኤ ገለጹ። የኢትዮጵያ ጦር ኤልቡርን ለቆ መውጣትን ተከትሎ በከባድ የታጠቁ የአማጺው ቡድን አልሻባብ ተዋጊዎች ያለ አንዳች መሰናክል ዛሬ ማለዳ ላይ ከተማይቱን መቆጣጠራቸው ተነግረዋል። ኢትዮጵያውያኑ ከኤልቡር የወጡበትን ምክንያትም ሆነ እንደሚወጡ ቀድመው ሳይነግሩን የናቸው መደቡን ለቀው ሲወጡ ብቻ ነው። እነርሱን ተከትለውም የእኛ ወታደሮችም ወጥተዋል ብለዋል አስተዳዳሪው ኑር ሐሰን ጉታላይ። ወታደሮቹ እንደወጡ የአልሻባብ ታጣቂዎች ጸረ አይሮፕላን መሳሪያ ላያቸው ላይ በደገኑ ስድስት ፒካፕ ተሽከርካሪዎች ሆነው ዛሬ ማለዳ ላይ ወደ ከተማይቱ ገብተው ተቆጣጥረዋታል። ሞቃዲሾ የሚገኙት በሶማሊያ የኢትዮጵያ አምባሳደር ጁማሉዲን ሙስጠፋ ኦማር ማምሻውን ለቪኦኤ በሰጡት ቃል የኢትዮጵያውያኑን ወታደሮች ከኤልቡር መውጣት አረጋግጠው ቀድሞው ሳያሳ ሳያስታውቁ ወጡ የተባለውን ግን አስተባብለዋል። ማምሻውን በስልክ አነጋግሬያቸዋለሁ። በቅድሚያ ዜናው ትክክል ስለመሆኑና ከሆነም ለምን እንደወጡ ወታደሮቹ ጠይቄያቸዋለሁ። ወደ የተሄዱ ይቀጥላሉ። አምባሳደር ጀማሉዲን ሙስጠፋ ከኢትዮጵያን ሰራዊት ቅዱስ ማሰራ ሰርቷል። ሶማሊያ ውስጥ በጣም ምርት ሰራ ሰርቷል። ይሄ ኤልቦርጋ የነበረ ሰራዊታችን አሚሶም ያልሆነ ሰራዊት ነበረው። አሚሶም ያልሆነ እና ብዙ አመታት ቆይቷል። ብዙ ስራ ሰርቷል። ዘጠኝ ወር በፊትም ከልቡር እስከ ጋልአት ቡትቡት ዘጠና ኪሎ ሜትር፣ መቶ ሀያ ኪሎ ሜትር፣ መቶ ሀምሳ ኪሎ ሜትር ቀጥላ ይሄደው ነበር። እዛ አካባቢ ማስተዳደሮችን እዛ ያለው እገዛ ነበረ። ብዙ መሬት ይዞ ነበረ። ሰላም ይጃቸው ተመልሶ ነበር። ብዙ ስራ ሰርተዋል። አሁን ራሱ ለቴክኒክ ስራም ሊሆን ይችላል። ሌላ ቦታ ሄዶ ይቀሳቀሳል። ከጠላት ጋር ሀያ አራት ሰዓት ላይ የሚገጠሙ ነው። ሌላ ሀገሮች ሰላም አስከባሪ ሰራዊት እዚህ ያለው ልዩነት ምንድን ነው? ይቀሳቀሳል። ሀያ አራት ሰዓት አይቀመጡም አንድ ቦታ እና ስራችን ውጤትማ ነበር። አሁን ደግሞ ከመስተዳድር አካባቢ ሳያውቁ ዝም ብሎ ወጥቷል የሚል ነገር የሚባል ወሬ ውሸት ነው። በጊዜም ተነግሮታል። ሀያ አራት ሰዓት አብሮ እየሰረን የቆዩናቸው ናቸው። ስለዚህ ብቻችን የተወሰነ ነገር አይደለም። አምባሳደር፣ የዛ የከተማ የኤልቡር ከተማ አስተዳዳሪ ኑር ሐሰን ጉታሌ ይህንን አረጋግጠዋል። እኔ የሰማሁት ነገር የለም፣ ለምን እንደወጡ አላውቅም፣ አልነገሩኝም ብለው አረጋግጠዋል። የመንግሥት የመንግስት ሹመኛ ናቸው እዛ ቦታ ላይ ያሉት። በዚያ ላይ ደግሞ አልሻባብ ወዲያው ተቆጣጠረ፣ ዛሬ ጧት ያዘ የያዘ ከተማይቱን እና ይሄ ሁኔታ ክፍተት ያለ ያስመስላል። የግንኙነት ችግር ምንድን ነው? ይሄ እየተለመደ ባህሪ ሆነ። ሰራዊታችን ብቻ አይደለም እኮ ኢቨን ሌላ ሰላም አስከባሪ ሀይሎችም ሌላ ቦታ ያሉት ከአንድ ቦታ ሲንቀሳቀሱት እዛ ያለው መስተዳደርና ያለው ጦርም ከእነሱ ጋር ይመሳል። ይሄ ኦልሬዲ የተለመደ ባህሪ እኮ ነው፣ አዲስ ነገር አይደለም። መጀመሪያ በግልጽ ማወቅ አለብን ይሄ። ሁለተኛም ሰውየው ሳይሆን እዛ አካባቢ ሁሉም መስተዳደር ያለው ተነግሮታል እና ምንድነው አሁን መጨረሻ ላይ ወቀሳም የሆነ ነገር አያስፈልግም። ለነገም ሰራዊት የሚመለስ ይችላል። አብሮ ስራ ሰርተዋል ቅዱስ መስራት ሰፋለ እና አብሮ ተግሏል። ይሄ አልተነገርም፣ የምን ነገርም ይሄ ኢንፎርሜሽን ትክክል አይደለም ነው። እሺ ለመሆኑ ከዛ ተነስቶ የኢትዮጵያ ሰራዊት ወዴት ሄደ? ወታደራዊ ስልት ሊሆን ይችላል ሌላ ቦታም ሊቀሳቀስ ይችላል። በዚህ ማስንገር መንገድ ትንሽ ይከብድላል። ግን ከሶማሊያ ለቆ ወጣ ያጦር ወይስ ወደ ሌላ አካባቢ ነው የተንቀሳቀሰው? ምናልባት ሌላ ሌላ ቦታም በአካባብ ሊሄድ ይችላል። ዘጠኝ ወር በፊት ልክ እንደደረጉት ወደ ገልአት ቡድቡት የሄዱት ጊዜም ሊሆን ይችላል። አይታወቁም አ ተመሳሳይ ሁኔታ ከዚህ በፊትም እንደዚሁ ተፈጥሮ እንደነበረ እናስታውሳለን። ለመሆኑ በአዲሱ የሚስተር መሐመድ ፋርማጆ መንግስትና በአዲስ አበባ መካከል ያለው ግንኙነት ምን ይመስላል? እሱም እኮ ግልጽ ነው። ወዲያው ከተመረጠ በኋላ ጠቅላይ ሚኒስትራችን አቶ ኃይለማርያም ደሳለኝ ደስታ በኢትዮጵያን ቲቪ ገልጾ ነበረ። ጠዋት ደግሞ በአንድ ሰዓት ሙሉ ተነጋግሮታል። ሶስት ቀን በኋላ ደግሞ ደብዳቤ ያደርስ ነበረ። አስር ቀን በኋላ ደግሞ ኢናጉሬሽን በአካል መቶ ነበረ። ጠቅላይ ሚኒስትራችን ሶስት ቀን አራት ቀን በፊት ደግሞ የኢጋድ የመሪዎች ስብሰባ ናይሮቢ ላይ የተካሄደ ደግሞ ተገናኝቶ አንድ ሰዓት ሙሉ አወቅ ነበረ እና በጣም ከዚህ ደግሞ ከዚህ በጣም ታላቅ ልዩነት ነው። ምንም ችግር የለም። ጥሩ ነው። ጥሩ፣ በጣም ጥሩ። ሶማሊያ እና ኢትዮጵያ የአዲስ ትውልድ መንግስታት ነው። አምባሳደር ጀማሉዲን እስቲ ወደዚህ የሰሞኑ የረሃብ ሁኔታ መለስ ስልበልና፣ ይሄ ሁኔታ የኢትዮጵያን ሶማሊያ አካባቢዎችም ይመለከታል። ሶማሊያ ውስጥም በጣም የከፋ ጉዳት ያደርሳል ተብሎ የተሰጋ ረሃብ ነው፣ ድርቅ ነው። በአሁኑ ሁኔታ ያለው በዛ ላይ የበሽታዎች ኮሌራን የመሳሰሉ በሽታዎች መንሰራፋትን በአካባቢው ይታያልና፣ ቅርበት አለዎት እርሶ ለዚህ የረሃብና የበሽታዎች መረጃ በቅርብስ ሄደው ተከታትለው ያውቃሉ ወይ? አይ እኔም እዚህ ኢሞግዴሽን ያለው እና እሱ የዛ ያለው ባለስልጣናቱ እነሱ ቢጠይቁ ጥሩ ነው ግን እኔ አንድ እርግጠኛ ነገር ምንድን ነው መቶ በመቶ ስራ ላይ ነበር የሰሙት የደረሰዎት መረጃ አለ በምንድን በአካል ባይሄዱም መቶ በመቶ ስራ ላይ ያሉት ነው ስራ ላይ ነው ያሉት። የድርቅ ጉዳይ በዚህ ዙሪያ መቶ በመቶ ስራ ላይ የፌደራል መንግስት እንዲሆን ክልም ተሳትፎ ከህዝብ ጋራ አብሮ እንደመሰሉት ማቁ ነ እየተንቀሳቀሱ ነው ነው የሚሉኝ። አዎ በደም በደም ሶማሊያ ውስጥ እስ እንደዚሁ በጣም ከፍተኛ የሆነ የረሀብ አደጋ ነው ያንዣበበው። ብዙ እርዳታ ተጠይቋል። እየተሰደዱም ያሉ አሉ። አሁን እየተፈናቀሉ እየሰፈሩ የነበሩ ሰዎች በዛስ በኩል ያለው ሁኔታ ምን ይመስላል? የሶማሊያ መንግስት እንዴት ነው እየተንቀሳቀሰ ያለው እነሱም በአቅማቸው የሚፈቅደው እየተንቀሳቀስ ነው። ዓለም አቀፉም ድጋፍ እየሰጥ ነው። ግን ድርቁ በጣም ወል ኤክስፓንደድ ነው። አሁን ሲታይ ቀላል አይደለም። በነግ ሶማሌ መንግስት አሁን ተስፋ የሚሰጥ ነው። ስለዚህ በቅርብ ጊዜ በአለም አቀፍ ጋር አሁን የተጀመረ ትብብር በዚህ ላይ በሄደች ሹር የሆነ ውጤት ማይኖራል። አምባሳደር፣ ሌላው ሰሞኑን እየሰማን ያለነው ነገር በሶማሊያ የባህር ጠረፎች አካባቢ እንደገና ያንሰራራው የባህር ላይ ውንብድና አድራጎት ነው ወይም ፓይረሲ ነው። ይሄንን በቅርብ ይከታተላሉ? ከጸጥታ ጥበቃው ከደህንነቱም ጋር በመሬትም ላይ ካለው የሚገናኝ ካለው ሁኔታ ጋር የሚገናኝ ይመስለኛል ይሄ ይገናኛል። ግን የሶማሌ መንግስትም ያው ይሞክራል። የባህር ሰራዊትም አለ፣ ይህ ማሪን የሚባል በእንግሊዝኛ መንቀሳቀሳቸውም አይቀሩም እና አለም አቀፍም አለ፣ ኔቶም አለ። የቆየ ነገር ነው። ስለዚህ ምንም በእኔ በኩል አዲስ ነገር የለም። በዚህ ላይ የኢትዮጵያ መንግስት ለዚህ ጉዳይ ትኩረት ሰጥቶ ይንቀሳቀሳል። የጦር ሰራዊቱ እዛ ያለውም አሚሶምም ቢሆን ይንቀሳቀሳሉ በዚህ አካባቢ፣ በመሬት አካባቢ። አዎ መሬት አካባቢ ሴንትራል ሶማሊያ ገልግሉድ የሚባል አለን አዎ፣ ዘጠን ወር በፊት የደረሱት ገልአት በጣም ባህር አካባቢ ነው። ሶማሊያ መሬት ላይ ጠላት ያለው ጠላት አለው የምንለው ቦታዎችም ሰራዊታቸውም አይደፍሩም። ቀን ዕለት ሄዶ ስራ ዘመቻ ላይ ተገኝተው ነው ነበረ የሚሰሩት ስለዚህ ግን እዛ ባህር ውስጥ ደግሞ ያው የሶማሌን ስራ ስራዊት አለን። ሌቶም አለ ሌሎችም አለ እና ውጤት ሆኖ ይሄ ኦልሬዲ ቫይረስን በጣም ተቀንሷል። አምባሳደር ጀማሉዲን ሙስጠፋ ኦማር፣ በሶማሊያ የኢትዮጵያ አምባሳደር፣ እጅግ በጣም አድርጌ አመሰግናለሁ ለጊዜ የሆና ለማብራሪያው። ዌልካም